ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እዚህ ኢትዮጵያ ውስጥ ለመገንባት እየሞከርን የምንገኘው ልማታዊ መንግሥት በሰሜን ምሥራቅ እስያ ሀገሮች የተገነባውን ዐይነት አይደለም። እኛ ዘንድ ያለው መንግሥት ዲሞክራሲያዊ ነው፣ ዲሞክራሲያዊ ልማታዊ መንግሥት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ለተከፈተው የአፍሪካ ምጣኔ ሀብት ጉባኤ ካሰሙት ንግግር የተቀነጨበ ነው የሰማችሁት። ክቡራትና ክቡራን በምሽቱ የመጽሔት ዘገባችን ላይ ይቀርባል። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ህዳር 25 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናምሽታችኋል። የምናስተናግዳችሁ ቆንጂት ታይና ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን ለአረስተ ዜናው ቆንጂት። የቀድሞ የየመን ፕሬዚደንት አሊ አብዱላ ሳልህ መገደላቸውን ፓርቲያቸው በዛሬው ዕለት አረጋግጠዋል። ትናንት እሁድ ሌሊቱን የጀመረ እስከ ዛሬ ሰኞ ድረስ ዋና ከተማዋ ሳንአ ከ አየር እየተደበደበች መሆኗም እየተሰማ ነው። በመጽሔት ክፍለ ጊዜ ዘገባዎች ይኖሩናል። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የቀድሞ የየመን ፕሬዚደንት አሊ አብዱላህ ሳልህ መገደላቸውን ፓርቲያቸው ዛሬ አረጋግጧል። በማህበራዊ መገናኛዎች ላይ የሳቸው አስከሬን የሚመስል ቪዲዮ እየተዘዋወረ ቆይቷል። ሳልህ ለሪፑብሊካቸው ሲከላከሉ ተሰውተዋል ያሉት የጠቅላይ ጠቅላላ ህዝባዊ ኮንግረስ ፓርቲያቸው መሪ ፋዩካ አልሳኢድ ከየመኗ ዋና ከተማ ከሰንአ በስተ ደቡብ በሚገኝ አካባቢ ሁቲ አማጽያን ገለዋቸዋል ሲሉ ነው የወነጀሉት። የሰባ አምስት አመቱ አሊ አብዱላ ሳልህ እንደ ኤሮፓውያን አቆጣጠር በ2012 በፖለቲካ ግፊትና በህዝባዊ አመፅ ከስልጣን እስከተወገዱበት ጊዜ ድረስ ከ30 ለሚበልጡ አመታት ስልጣን ላይ የቆዩ ናቸው ከዚያም በኋላ በኢራን ከሚታገዙት ሁቲ አማጽያን ጋር ህብረት ፈጥረው ሲዋጉ ቆይተዋል። የቀድሞ ፕሬዚደንት የተገደሉት ህብረቱ የመፈረካከስ መልክ እያሳየ በመጣ በሁለት ቀን ውስጥ መሆኑ ነው። ቅዳሜ ዕለት የቀድሞ ፕሬዚደንት ሁቲዎቹን ታጣቂዎች አውግዘው ከሳውዲ አረቢያ ጋር እርቅ እንፈጥራለን የሚል ሀሳብ አመንጭተው ነበር። የሳልህን መገደል ዛሬ ቀደም ብለው ያወጁት አማጽያኑ ወደ ሳውዲ አረቢያ እየተጓዙ ሳሉ ተገድለዋል ሲሉ ነው ያመለከቱት። በህብረቱ ላይ ፈጽሙት የነበረውን ግልበጣ ቀልብሰናል፣ ቀድሞውንም ቢሆን በህብረቱ ላይ ፈጽሞ እምነት አልነበራቸውም ብለዋል። እነዚሁ ታጣቂዎቹ ከሶስት ዓመታት በፊት ህብረት የፈጠሩት የቀድሞ ፕሬዚደንት ሳልህና ሁቲዎቹ አማጽያን ዋና ከተማዋን ሳንአን አጥለቅልቀው ዓለም አቀፍ እውቅና ያላቸው የሀገሪቱ ፕሬዚደንት አብዱራቡ ማንሱር ሀዲ ሀገር ጥለው መውጣታቸው የሚታወስ ነው። በዚያውም በሳውዲ የተመራ ወታደራዊ ጣልቃ ገብነት እንዲደርስላቸው ተማጽነዋል ማንሱር ሀዲ አሊ አብዱላ ሳልህ በቅርቡ በቴሌቪዥን ባደረጉት ንግግራቸው ላይ የሀገሪቱ ወደቦች ይከፈቱልን፣ በእኛም በኩል አዲስ ቀናና አዎንታዊ ምዕራፍ ልንጀምር ዝግጁ ነን ሲሉ ተሰምተው ነበር። በዚህ እንዳለ ትናንትና እሁድ ሌሊቱን የጀመረ እስከ ዛሬ ድረስ ዋና ከተማዋ ሳንአ ከአየር እየተደበደበች ነች። እማኞች የሁቲዎቹ አማጽያን ይዞታዎች በቦምብ እየተደበደቡ ናቸው ብለዋል። ሰንአ ላይ የአየር ጥቃት በማድረስ የሚታወቀው ታዲያ ብቸኛው ኃይል ከአውሮፓውያኑ 2015 ጀምሮ ሁቲዎቹን አማጽያን ሲደበድብ የቆየው ሳውዲ መራሹ ህብረት ነው። በመጽሔት ክፍለ ጊዜ ዘገባ ይኖረናል። ዩናይትድ ስቴትስ እና እንግሊዝ እንዲሁም ኖርዌይ በአውሮፓ አቆጣጠር የ2015ቱ የደቡብ ሱዳንን የስምምነት የሰላም ስምምነት እንዲያንሰራራ በቅርቡ አዲስ አበባ ላይ ለሚከፈተው ጉባኤ ድጋፍ ለመስጠት ያደረጉት ውሳኔ ያስደስታቸው መሆኑን ደቡብ ሱዳናውያን ታጋዮችና ተቃዋሚ ፖለቲከኞች አስታወቁ። ጉባኤው እንዲሳካ አሳታፊ መሆን እንዳለበት ሶስቱ ሀገሮች አሳስበዋል። የ2015ቱን የደቡብ ሱዳን የሰላም ስምምነት ወጪ የሸፈኑትና ያመቻቹት ሦስቱ ሀገሮች እንደነበሩ ይታወሳል። ይሁን እንጂ ውሉ በተፈረመ በጥቂት ቀናት ውስጥ የመንግሥቱ ኃይሎችና ተቃዋሚ ታጣቂዎች ሁለቱም ተኩስ አቁሙን ማፍረሳቸው አይዘነጋም። ትሮይካ በሚል ቅጽል የሚጠሩት ሦስቱ ሀገሮች ባወጡት መግለጫ በከፍተኛ ባለሥልጣናት ደረጃ በሚካሄደው የሰላም ውል ማነቃቂያ ጉባኤ ላይ ሁሉም ወገኖች ስምምነቱን እንደሚያከብሩ ቃል ገብተው እንዲሳተፉ ጥሪ አቅርበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአምናው ፕሬዝደንታዊ ምርጫ ሩሲያ የፈጠረችውን ተጽዕኖ የሚፈትሹ መርማሪዎች የቀድሞ የብሔራዊ ጸጥታ አማካሪያቸው ማይክል ፍሊን ላይ ኢፍትሀዊ አድራጎት ፈጽመውባቸዋል ብለው ሐዘናቸውን ገለጡ። ማይክል ፍሊን ከሩሲያ አምባሳደር ጋር ስላደረጓቸው ግንኙነቶች ባለፈው ጥር ወር ለፌዴራል ምርመራ ቢሮ ቃላቸውን ሲሰጡ ሀሰት መናገራቸውን ባለፈው አርብ ፍርድ ቤት ቀርበው ጥፋተኛ ነኝ ሲሉ ቃላቸውን ሰጥተዋል። ፕሬዚደንት ትራምፕ የቀድሞ አማካሪያቸውን የሀሰት ቃል የፕሬዚደንታዊ ምርጫው ተፎካካሪያቸው የነበሩት ሂለሪ ክሊንተን የፌዴራሉ ምርመራ ቢሮ ስለ ኤሌክትሮኒክ መልእክቶቻቸው ሲጠይቋቸው የሀሰት ቃል እንደሰጡት ማለት ነው ሲሉ ከዚያ ጋር አወዳድረዋል። የዩናይትድ ስቴትስ እና የደቡብ ኮሪያ አየር ኃይሎች ዛሬ ሰኞ ከምንጊዜውም ግዙፍ የሆነ የጋራ ልምምድ አካሂደዋል። ይህ ሰሜን ኮሪያ ባካሄደችው የሚሳኤል ሙከራ ደቡብ ጎረቤቷ ያስቀመጠችባትን ኒውክሌየር ተሸካሚ አህጉር ተሻጋሪ ሚሳኤል ባለቤትነት ቀይ መስመር ማለፏን የሚያመለክት ነው። የሚያመለክት ነው ከሆነስ ሊደረግ ይቻላል የሚሉትን ጥያቄዎች አንስቷል። ዩናይትድ ስቴትስ እና ደቡብ ኮሪያ በሚያካሄዱት ዓመታዊ የአምስት ቀናት የጦር ልምምድ በዘንድሮው ከ230 በላይ የጦር አይሮፕላኖችና 120 አሜሪካውያን ወታደሮች ከደቡብ ኮሪያውያኑ ጋር ይሳተፋሉ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ህዳር 25 2010 ዓ ምህረት ምሽት ፕሮግራም ነው። የመን ዋና ከተማ ሳንአ ውስጥና በአካባቢዋ የቀድሞ አጋሮች በነበሩት የሁቲ አማጺያንና በቀድሞ ፕሬዝደንት አሊ አብደላ ሳልህ ታማኝ ኃይሎች መካከል በተቀሰቀሰውና ላለፉት በርካታ ቀናት እየተካሄደ ባለው የከበደ ውጊያ በአስሮች የሚቆጠሩ ሰዎች መገደላቸው እየተሰማ ነው። በጣም የሚያስፈራ ሁኔታ ላይ ነው ያለው። በጣም ኃይለኛ ተኩስ ነው። ሳዑዲዎች በአውሮፕላን ይመታሉ። በጣም ኃይለኛ ነው። ከአንድ ወደ አንዱ ቦታ እንኳን ሄድ ማትችልበት ሁኔታ ነው ያለ ነው። በጣም ይሰማል ከባድ መሳሪያ። በጣም ብዙ ኢትዮጵያዊ ያለው ሞቱ የሚባል እንሰማለን። ኢትዮጵያውያኖች አሉ፣ ሶማሌዎችን በብዛት ግን የመኔዎቹ ናቸው። ሰነአ ውስጥ ከሚኖሩ ኢትዮጵያውያን የአንዷን ድምፅ ነው የሰማችሁት። አሁን ስላለበት ሁኔታ በዝርዝር ታጫወተናለች በመጽሔት አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ እስር ላይ የሚገኙት የሙስሊሙ ሕብረተሰብ ጥያቄዎች መፍትሔ አፈላላጊ ኮሚቴ አባላት አራት አባላት በ15 ቀናት ውስጥ ሊያገኙት ይገባ የነበረው የይግባኝ ውሳኔ ግልባጭ ሳይሰጣቸው ሁለት ዓመት መቆጠሩን ጠበቃቸው ለአሜሪካ ድምፅ ተናግረዋል። ጠበቃቸው ወይዘሮ አዲስ መሐመድ እንደሚሉት በፍርዱ ላይ ይግባኝ ለመጠየቅ የሚያስችለውን የውሳኔ ግልባጭ ለማግኘት ከፍተኛ ጥረት ቢያደርጉም ሊሳካላቸው እንዳልቻለ ተናግረዋል። በተደጋጋሚ ለይግባኝ የቀረቡ ሰነዶች ጠፍተዋል እንደሚባሉም አስረድተዋል። ወይዘሮ አዲስ መሐመድን ጽዮን ግርማ አነጋግራለች። ወይዘሮ አዲስ መሐመድ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን ከሙስሊም መፍትሄ አፈላላጊ ኮሚቴ ተከሳሽ ጠበቆች መካከል አንዷ ኖት ና እንደሚታወሰው የሙስሊም መፍትሄ አፈላላጊ ኮሚቴ አባላት ሰላሳ አንድ በእስር ላይ ነበሩ አሁን ከዛ ውስጥ በተለያየ ጊዜ ሲፈቱ ቆይተው አራት እስረኞች በእስር ላይ ይገኛሉ የነዚህ እስረኞች የውሳኔ ጉዳይም በተመለከተ ውሳኔ ከተወሰነ በኋላ ይግባኝ ለማለት የይግባኝ ውሳኔ ግልባጭ ሳታገኙ ከሁለት ዓመት በላይ መቆየታችሁ ተሰምቷል እና እስቲ ይህን በተመለከተ ማብራሪያ እንዲሰጡን ነው የጋበዝኖት እና በመጀመሪያ አሁን በእስር ላይ የቀሩት አራቱ እነማን ናቸው? በምን ምክንያት ነው የነሱ ጉዳይ የተጓተተው? እሱን ከማብራራት ይጀምሩልን። እሺ፣ አመሰግናለሁ። አሁን በእስር ላይ የሚገኙት አራቱ ተከሳሾች አህመዲን ጀበል፣ አህመድ ሙስጠፋ መሐመድ አባተና ካሊድ ኢብራሂም ናቸው በምን ምክንያት ነው የእነሱ ጉዳይ ወደኋላ የቀረው እንግዲህ ማለት ምክንያቱን እኛም አናውቅም ያው ግልጽ አይደለም የተወሰኑት በመቶ አርባዓት በመጀመሪያ ዙር የተወሰኑትም ይሄን እስከ ማንድን ምክንያት በማድረግ ሲፈቱ ከዚህ ውስጥ አራቱ ተከሳሾች ሳይፈቱ እስካሁንም በስር ላይ ነው ያሉት ውሳኔው የተወሰነው በሁለት ሺ ሰባት ከሐምሌ ሀያ ሁለት እስከ ሐምሌ ሀያ ሰባት ድረስ ነበረው ፍርዱ የተነበበው። እኛ በጉዳዩ ላይ ቅሬታ ያለ መሆኑን በሐምሌ ሀያ ዘጠኝ ሁለት ሺ ሰባት ዓመተ ምሕረት አመልክተናል። እስካሁን ግን ውሳኔው ግልባጩ ተሰጥቶን ይግባኝ ማዘጋጀት አልቻልንም ነበር አሁን አንድ ወር አካባቢ በፊት ውሳኔውን ግልባጭ ሰጡን። እሱም ቢሆን የተሟላ አይደለም። የተሰጠን የውሳኔ ግልባጭ እስካሁንም እየተመላለሰ ነው ያለው ገና ሰጥተውን፣ ወደ ጠቅላይ ፍርድ ቤት ወስደን ነበረ። ነገር ግን የሄደው የተሟላ አይደለም ተብሎ ተመለሰ እና አሟልተን ልካለን ብለው ነበር። ነገር ግን መሟላት አልቻለም ማለት በተለያየ ምክንያት ነው። እንግዲህ ወይዘሮ አዲስ እንግዲህ ብዙ ጊዜ የይግባኝ ውሳኔ ግልባጭ በአስራ አምስት ቀን ውስጥ ፍርዱ ለተፈረደለት ሰው በጠበቃማ አማካኝነት ግለሰቡን በውጭ ሆኖ የሚከራከር ከሆነ ይሰጣል እና ምክንያቱን ነግሯቸኋል። ፍርድ ቤቱ በዚህ በአስራ አምስት ቀን ውስጥ ያልሰጠበትን ምንድን ነው? ለእኛ በቂ ነው ብለን አናምንም። ሲሰጡን የነበረው ምክንያት ማለት ነው ምንድን ነው? የመጀመሪያው ወደ ሁለት መቶ ሰባ አካባቢ በእጅ የተጻፈ ነው፣ ፍርዱ ማለት ነው እንደሱ ስለነበረ ይህንን ኮምፒውተር ተገልብጦ እስከሚሰጥ ተብሎ ኦልሞስት አንድ አመት ምናምን ወስዷል። የዳኞችን የእጅ ጽሁፍ አንሰጥም በሚል ምክንያት ማለት ነው። ልክ እሱ ተጽፎ ተገልብጦ አልቋል ከተባለ በኋላ ደግሞ ዳኞች ረፍት ላይ በመሆናቸው ምክንያት የሚፈርም ሰው የለም፣ ወደ ኮምፒውተር የተገለበጠው እንደዚህ እየተባለ አንድ አመት ከስድስት ወር ከሰባት ወር አካባቢ ወሰደ። በኮምፒውተር የተገለበጠው ፍርድ ይዘቱ ሲነበብ ትክክል አይደለም፣ ብዙ ሚስ የተደረገ ነገር አለው ተብሎ እንደገና የዳኞቹን የእጅ ጽሑፍ ስጧቸው ተብለናል ብነው ያሉ። እሺ እሱንም ስጡን ብለን እሱን ለማሟላት ደግሞ ፎቶኮፒ የለንም ይሉናል። ብዙ ነው፣ ወደ አስር ሺህ አካባቢ ገጽ ይሆናል ብዛቱ የክርክሩ ላይ የነበረው ተንትኑ፣ ማለት ነው የዐቃቢ ሕግንም የእኛንም ጨምሮ። ፎቶኮፒ የለንም፣ ሰራተኞቹ እረፍት ወጥተዋል፣ ቀለም ጨርሰናል፣ እንደዚህ የሚሉ ምክንያቶች ናቸው። በእኛ ረገድ እግዞ ታድገናል። ማለት ኃላፊዎቹ ጋር በተደጋጋሚ እንገባለን፣ አልሰጠን ያ ሬጅስትራር እንገባለን። እንደዚህ እንደዚህ አይነት ምክንያቶች ነው ሲሰጡ ነው የነበረው። በመካከሉም ደግሞ እንግዲህ መዝገብ ቤት ምናምን ሲቀያየር የተወሰነ ነገር ማግኘት አልቻሉም። የተወሰነ ነገር ማግኘት አልቻሉም ማለት እንትኖቹን የተወሰነ ነገር ማግኘት አልቻሉም ማለት ምን ማለት ነው? ከሰነዶቹ ውስጥ መዝገቡ አካል ከሆኑ ሰነዶች ውስጥ ማግኘት አልቻሉም። ሩ መዝገብ ቤቶች ምናምን ሲቀያየሩ ዝም ብለው የቀን ሰራተኛ ተቀጥሮ ነው መሰለኝ አንድ ቦታ ያጠቃቅሟቸው። በዛ የተነሳ መዝገቦችን ማግኘት ተቸግረው የሄጄ የተወሰነ እኔም የመረጥኩበት ምን አጋጣሚ አለ። ወይዘሮ አዲስ አሁን እንደነገሩኝ እዚህ አይነት ሰነዶቹ ፎቶኮፒ ማሽን የለንም ወይም ደግሞ የእጅ ጽሁፎቹን በስነ ስርአት ገልብጦ በሰአቱ የሚያደርስ የለም የሚል በተለያየ ምክንያት መቆየቱ ነው። ይህ በመቆየቱ የእርስዎ ደንበኞች ያጡት ነገር ምንድን ነው? ይሄ በመ ከሆኑ ፍትህ እንዳናገኝ ይሆነናላ። ደንበኞቼ ህመም አለባቸው፣ ህመም ታማዋል፣ ህክምና ይታከሙ። እንኳን መዝገብ ቢኖረን እኮ በተገቢው መንገድ አቤቱታችን እንኳን አቅርበን ጉዳያችን ይታያል። በይግባኙም ደግሞ ልባት ልናገኝና መፍትሄ ልናገኝ የምንችልበት አግባብ ነው የነበረው። አሁን እኮ ሁለት አመት ከስድስት ወርና ከዛ በላይ ሆኖታል መዝገቡ። አሁን ማለት ፋይናሊ መዝገቡን አጠቃለው በቃ የሆነ የተወሰነ ነገር አለቀልን ብለው ያሉን አንድ አካባቢ ነው። ነሐሴ አንድም ሄደን ስናየው ብይኖቹ የሉም። ፍርድ ቤቱ ለክርክሩ አስፈላጊ የሆኑ ብይኖች ምናምን አልተካተቱ እነሱ እንዲካተቱ እነዚህ እነዚህ አልተሟሉም ብለን መለከትን በድጋሚ አሁን መስከረም ዘጠኝ አካባቢ መሰለ ጡን ሰተውን ። እሱም ጠቅላይ ፍርድ ቤት ይዘን ሄደን፣ ጠቅላይ ፍርድ ቤት አዩት። እነሱም ጋር እንዲ ሁለት ሳምንት ሶስት ሳምንት ካዩ በኋላ አልተሟላም ብለው መለሱ። ተሟላም ተብሎ ተመልሰናል ብለን ስንሰጣቸው እናሟላለን አሉ፣ ግን አልቻሉም። ማሟላት ስለማንችል ብላችሁ መግለጫ ጻፉና ይላኩልን፣ በዚህ መንገድ ከሆነ ብቻ ነው ልናስተናግዳችሁ ምንችል ተባልን። መግለጫ ጽፋችሁ ይላኩልን አልን። መግለጫ ተጽፎ ተላከ። መግለጫ ተጽፎ ሲላክ ለጉዳይ ዋና ዋና ናቸው ኤክስቻርጅ ብይኖቹ ፍርዱ፣ ምናምን ብቻ ነው የሄደው። እሱም ሄዶ ከጠቅላይ ፍርድ ቤት ደውለው ከአራቱ ተከሳሾቹ የካሊድ ጎላላ አሉ። የካሊድን ለማሟላት እዚህ ከፍተኛ መጥቼ የነበረ ከፍተኛ ደግሞ ሰራተኞቹ ስልጠና ላይ ነው ያሉት። ነገ ነው የሚጨርሱት። ስለዚህ እነሱን መጠበቅ ስላለብን ይሄ በመሆኑ ምክንያት ስትታተን ነው ያለ ነው። ጉዳያችን ቢታይ ኖሮ ደንበኞቼ በነጻ ይወጣሉ ብዬ ነው የምገምተው። በእኔ እንትን ያለን ማስረጃ በጣም ኮንክሪት ነው፣ ስላልታየልን ነው ስለዚህ ይሄ በመሆኑ ፍትህ አጥተናል ነው እያልኩ ያለሁት። ይሄ ጉዳይ በንጥልጥል ላይ በመሆኑ ምክንያት የእርስዎ ደንበኞች ፍርድ ቤት እየቀረቡ አይደለም? አሁን አይቀርቡ፣ መዝገቡ አልተከፈተማ። መዝገቡ እኮ ይሄ አልተሟላም፣ ይሄ ነው እየተባለ እየተመላለሰ ነው ያለው። በዚህ ምክንያት ፍርድ ቤት አይቀርቡም ደንበኞቼ። የተከፈተ መዝገብ ከሌለ ደግሞ እያንዳንዱን የሚደርስባቸውን አስተዳደራዊ በደል በማረሚያ ቤት ሊሆን ይችላል፣ ከህክምና ጋር የተያያዘ ሊሆን ይችላል፣ ኤኒቲንግ ማቅረብ ፕሮፐርሊ ማቅረብ አልቻልንም። ከማረሚያ ቤት ጋር የተያያዘ በደል ሳለባቸው ናቸው። አሁን የእርስ ደንበኞች፣ አዎ በተለያየ ጊዜ ለተለያዩ ይመለከታል የሚሉት ሁላ ተቋማት እናመለክታለን፣ ያው ብዙ መፍትሄ አላገኘንም እንጂ ከቤተሰብ ጉብኝት ጋር በተያያዘ ሰዓቱን በተመለከተ፣ ህክምናን በተመለከተ በተለያየ ጊዜ የተለያዩ አቤቱታዎች እናቀርባለን። ማረሚያ ቤት ኮሚሽነር ድረስ ያቀረብንባቸው አጋጣሚዎች አሉ። ስለዚህ አሁን ምንድን ነው የምትጠብቁት? ከዚህ በኋላ ምንም አማራጭ የለንም። ይሄንን ሚሉንን አሟልተን መዝገቡን ከማስከፈት የዘለለ ሌላ አማራጭ የለንም። ደንበኞቻችን ስር ላይ ነው ያሉት። ልንተወ ወይ አንፈልገውም ብለን ልንተወው የምንችል ነገር አይደለም። አንደኛ ክርክሩ ፕሮፐር በሆነ መንገድ አልታየም። ይሄ እንዲታይ እንፈልጋለን። ሁለተኛ አሉን የምንላቸውን ማቤተታዎች ለማቅረብ ይሄን መዝገብ ማስከፈት አለብን። ስለዚህ ይሄን አሟሉ ሲሉን፣ እሺ እዚ እንሄዳለን እንመለሳለን። እዛ ሂዱ ሲሉን፣ እዛ እንሄዳለን። በቃ እንደዚህ እያለ ያለ ነው። እንደዚህ እያላችሁ እንግዲህ ሁለት ዓመት ከስድስት ወር አካባቢ ተቆጥሯል እያሉኝ ነው። በሀያ ሰባት ነው ውሳኔ የተወሰነው። በአስራ አምስት ቀን ውስጥ መጠየቅ አለብን እኛ። በሀያ ዘጠኝ አስራ አንድ ሁለት ሰባት ዓመተ ምህረት ነው ቅሬታ አለን እና ተገልብጦ ሰጠን ብለን የጠየቅ ነው። ስለዚህ እስካሁን አልተሰጣችሁም። እንደው እርስዎ ጠበቃኖትና እንዳሉት መመሪያውም በአስራ አምስት ቀን ውስጥ ጉንብ 15 ቀን ውስጥ ይላል። እንደው ከዚህ ውጭ ያሉ ሌላ ጉዳዮች በምን ያህል ጊዜ ተሟልተው መዝገቦቹ ይከፈታሉ? ከእርሶ ደንበኞች ውጭ ያለው አብዛኛዎቹ ጊዜውን ጠብቀው ነው የሚከፈቱት። አብዛኛዎቹ መዝገቦች እኔ አሁን የምሳተፍባቸው ብዙ መዝገቦች ጊዜውን ጠብቀው የሚከፈቱ ናቸው። አልፎ አልፎ እንደዚህ በጣም ትንሽ በዛ ያለ የሚጻፍ ነገር ምናምን ያላቸው ሲሆኑ፣ ምናልባት እንዲሁ ሁለት ወርም ሶስት ወርም ምናምን እንደ እንትኖቹ ሰፊነት ምናምን ሊወስዱ ይችላሉ። ግን እንደዚህ ሁለት ዓመት ከምናምን ጉዳይ ፍርድ ቤት ሳይቀርብ እንደዚህ አይነት ኬዝ ነው ለመጀመሪያ ጊዜ ነው። እሺ፣ በጣም እናመሰግናለን። ሙስሊም መፍትሄ አፈላላጊ ኮሚቴዎች ጠበቃ ወይዘሮ አዲስ መሀመድ ለሰጡ ማብራሪያ ጊዜ ይርስጥለን። እኔም አመሰግናለሁ። ታንኪዩ ላሽለ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔ መጽሔት ይቀጥላል። በአንድ ሀገር የሚተከል የአስተዳደር አይነት ለውጥን ልማትንና ዲሞክራሲያዊ ግንባታን የሚያብራራና የሚገፋ ኃይል መሆን አለበት ሲሉ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ተናገሩ። ኢትዮጵያ ውስጥ እየተገነባ ነው ያሉትን ልማታዊ መንግስት በሰሜን ምስራቅ እስያ ሀገሮች ካለው ልማታዊ መንግስት አይነት የተለየ ነውም ብለዋል ጠቅላይ ሚኒስትሩ። መለስካቸው አምሃ ዝርዝሩን ይዟል። ዛሬ አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል የተጀመረውን የ2017 የአፍሪካ ኢኮኖሚክ ጉባኤ በይፋ ሲከፍቱ ባደረጉት ንግግር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያተኮሩት አስተዳደር ለመዋቅራዊ ለውጥ የሚለውን የጉባኤውን በማብራራት ይመስላል። ይህ የጉባኤው መሪ ቃል ወቅታዊም ተስማሚም ነው ያሉት አቶ ኃይለማርያም ደሳለኝ የአንድ መንግሥት የአስተዳደር ብልሃትና ይዘት ወይንም በአንድ ቃል የአስተዳደር ዐይነት በሚያስተዳድረው ማኅበረሰብ እጣ ፈንታ ላይ አለው ያሉትን ተጽዕኖ አብራርተዋል። እንደምታውቁት የአስተዳደር ዐይነት ለውጥን ልማትንና ዲሞክራሲያዊ ግንባታን የሚያብራራና የሚገፋ ኃይል ነው። አንዳንድ ሀገሮች ወይም ማኅበረሰቦች በአካባቢያቸው ምክንያት ከሌሎች በተሻለ ሁኔታ ያድጋሉ፣ ሌሎች ደግሞ በዚሁ ምክንያት ባሉበት ይቆማሉ፣ ሌሎችም ይብሱኑ ይፈራርሳሉ። እንግዲህ አሁን ጥያቄው ወደ ለውጥ የሚወስድ አስተዳደር እንዴት ያለው አስተዳደር ነው፣ የትኛው ቆሞ ወደ ምክነቱ ያመራል፣ የትኛውስ ነው ጭራሽ የኋሊት የሚወስደው የሚለው ነው። ጠቅላይ ሚኒስትሩ ባደረጉት በዚህ የመክፈቻ ንግግር በአፍሪካ መንግሥትን የማዋቀርና የመገንባት ቁም ነገር ዛሬም በተግባር እየፈጠኑ በየጊዜው የሚያርቁት ተቋም እንደሆነ አመልክተዋል። ግንባታውን ዘግይተው ለጀመሩ አፍሪካውያን አገሮች ብዙ ልዩ እውነታዎችን ከተመን ማስገባት እንዳለባቸውና የቅድሚያ ቅድሚያ የሚሰጧቸው ችግሮች እንዳሉም ጠቁመዋል። አፍሪካ ቅድሚያ ልትሰጣቸው የሚገቧት ለልማት ወደ መድረሱና ለፍትሐዊነት ነው። ስለሆነም የአፍሪቃ ሀገሮች በፍጥነትና ዝርዝር አቀፍ በሆነ መልኩ ያከናውኑ ዘንድ ያላቸው አዋጪ ምርጫ ጠንካራ፣ ንቁና ዲሞክራሲያዊ እንዲሁም ሙስናን በፍጹም የማይቀበሉና ገንዘብን በቁጠባ የሚጠቀም መንግሥት ሊኖራቸው ይገባል። የሰሜን ምስራቅ እስያ አገሮች ልማታዊ መንግስታት ዛሬ ተቀዳጅተውታል ያሉትን ምጣኔ ሀብታዊ ደረጃ ለመድረስ የሄዱበትን መንገድና ያለፉትን ውጣ ውረድ አቶ ኃይለማርያም ደሳለኝ አውስተዋል። አፍሪካ ለምጣኔ ሀብታዊው መዋቅራዊ ለውጥ ዘግይታ የመጣች በመሆኗ ከመሰል አገሮች ስህተት ራሷን መጠበቅ እንዳለባትም ጠቅሰዋል። በአንድ ስፍራ ውጤታማ የሆነ ዘዴ ሌላ ስፍራም ውጤታማ ይሆናል ማለት አይደለም ያሉት ጠቅላይ ሚኒስትር በአገራቸው ለመገንባት እየሞከርን ነው እንገኛለን ያሉት ልማታዊ መንግስት ከሰሜን ምስራቅ እስያ አገሮች እየተለየ ነው ብለዋል። እዚህ ኢትዮጵያ ውስጥ ለመገንባት እየሞከርን የምንገኘው ልማታዊ መንግሥት በሰሜን ምሥራቅ እስያ ሀገሮች የተገነባውን ዐይነት አይደለም። እኛ ዘንድ ያለው መንግሥት ዲሞክራሲያዊ ነው። ዲሞክራሲያዊ ልማታዊ መንግሥት ነው። ይህ አስፈላጊ የሚሆነው እነዚህ አገሮች እየሞከሩና እየተደነቁ በነበረበት ጊዜ የሠሯቸውን ስህተቶች ያለመድገም ብቻ ሳይሆን ውጤታማ የሆኑ ተሞክሮዎችን ከዲሞክራሲያዊ መርሆች ጋር በማዋሃድ ወደ ዲሞክራሲያዊ ለውጦችና መደላደል ጭምር ነው። ከነገ በስቲያ እንደሚጠናቀቅ በሚጠበቀው በዚህ 2017 የአፍሪካ ምጣኔ ሀብታዊ ጉባኤ ከአህጉሪቱና ከሌሎቹ የዓለም ክፍሎች የመጡ ምሁራን ልዩ ልዩ የጥናት ጽሑፎች ያቀርባሉ። ይህ ጉባኤ አስራ ሁለተኛው የአፍሪካ ምጣኔ ሀብታዊ ጉባኤ መሆኑ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን ለዘገባውም። የመን ዋና ከተማ ሰነአ ውስጥና በአካባቢዋ የቀድሞ አጋሮች በነበሩት የሁጢ አማጽያንና በቀድሞ ፕሬዚደንት አሊ አብደላ ሳልህ ታማኝ ወታደሮች መካከል በተቀሰቀሰውና ላለፉት በርካታ ቀናት እየተካሄደ ባለው የከበደ ውጊያ በአስሮች የሚቆጠሩ ሰዎች መገደላቸው እየተሰማ ነው። በፕሬዚደንት አብድራቦ መንሱር ሀዲ የሚመራው መንግስት በምትደግፈው በሳዑዲ አረቢያ የሚመራውን ዓለም አቀፍ ወታደራዊ ጥምረት በግንባር ይፋለሙ በነበሩት ኃይሎች መካከል የተፈጠረው መከፋፈልና ግጭት የሀገሪቱን ፖለቲካ ወደ አልተጠበቀ አቅጣጫ ሊቀይረው እንደሚችል ተነግሯል። ይህ በእንዲህ እንዳለ የተባባሰው ጦርነት በዋና ከተማይቱና በአካባቢዋ ችግር ላይ ላሉ ሰዎች ሰብአዊ ድጋፍ እንዳይደርስ በማድረጉ ወገኖቹ በአፋጣኝ ውጊያቸውን እንዲያቆሙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አሰምተዋል። ማምሻውን ወደ ሰንአ ደውዬ ኃይል በሚባል አካባቢ ከሚኖሩ ኢትዮጵያውያን ስደተኞች አንዷን አነጋግሬ ነበር። ያሉበት ሁኔታ እጅግ የሚያስፈራ እንደሆነ ነው የነገረችኝ። ያስፈራል ነው እስቲ ምንድን ነው እየተካሄደ ያለው ያስፈራል ሁኔታ አሊ አብደላ ሳላ እና ሁቴዎቹ ማለት ነው እነሱ ጦርነት ከጀመሩ አሁን ዛሬ አራት ቀን አካባቢ ሊሆናቸው ነው የዛሬው ግን በጣም ያስፈራል ምን ማለት ነው እናንተ አካባቢ ሁቴዎቹ አሁን ከእንደገና ተመልሰው ገብተው ማለት ነው በጣም ሀይለኛ ጦርነት ተደረገ የቀድሞ ፕሬዚዳንት አሊ አብደላ ሳላ ሁሉ ሞቷል የሚባል ወሬ አለ እና ህዝቡ ሁሉ ተደናግጦ በፍርሃት ነው ያለው እናንተ አሁን ያላችሁበት ሁኔታ ምንድን ነው እስቲ ከለላላችሁ እንዴት ናችሁ? ምንም አይነት ከለላይ፣ እዛው አንድ አካባቢ የነበርን ሰዎች አንድ ቤት ውስጥ ተሰብስበን የሚሆነውን ነገር እየጠበቅን ነው እንጂ ምንም አይነት ከለላ የለንም። ቤት ውስጥ ተሰብስበን ስትሉ ለጥቃት የተጋለጠ ቦታ ላይ ነው ያላችሁት? እንደ መሸሸጊያ እንደ መጠለያ አይነት የለም። በአካባቢያችሁ ምንም ነገር የለም። መውጣት ከቤት እንኳ መውጣት አትችልም። ከአንዱ ወደ አንዱ አካባቢ እንኳ መሄድ አትችልም። ሁሉ ነገር መኪና ማለፍ አይችልም። ሰው ራሱ እየተሯሯጠ ቃል ለመግዛት ብቻ እሱ ከሄዶ ትንሽ ገዝቶ ይመጣል ሲከፈት ሱቅ። በጣም የሚያስፈራ ሁኔታ ላይ ነው ያለው። ተኩሱ ትሰማላችሁ። አዎ በጣም ኃይለኛ ተኩስ ነው። አሁን ትንሽ እንዲያውም ከሰዓት በኋላ ከአስር ሰዓት በኋላ ትንሽ በረድ አለ እንጂ ተኩሱ ከአራት ቀን ሙሉ በጣም ኃይለኛ ተኩስ ነበረ። አሁንም ከእንደገና ማታ ሲሆን ነው ደግሞ የሚጀምሩት የበለጠ ከባድ መሳሪያ እየመጣ ይደበድባለች ። ጄቶች ናቸው የሚደበድቡት ሳዑዲዎች በአውሮፕላን ይመታሉ። ግን አሁን የተፈጠረው ምንድን ነው፣ የእሱ አይደለም ዋናው ችግሩ፣ እዚሁ ውስጥ የተፈጠረ የአሊ አብደላ ሳላህና ሁቴዎቹ ማለት ነው። እርስ በርስ እዛው ጦርነት ተፈጠረ። በቃ በጣም ኃይለኛ ነው። ከአንድ ወደ አንድ ቦታ እንኳን ሄድ ማትችልበት ሁኔታ ነው ያለ። ነው የሚወድቁ ከባድ መሳሪያዎች አሉ በአካባቢያችሁ? አይዋ በጣም ይሰማል ከባድ መሳሪያ በጣም ይሄ ምንድን በጣም እስኪ ሁኔታ ላይ ም ያለ ነው። አሁን የሚሰማኝ የምን ድምጽ ነው? ሰላት የመስጊድ የመስገጃ ሰዓታቸው ነው። አሁን ዘቅዝና ማለት ነው። ልክ ሲጨርሱ ደግሞ ሰላት ይጀምራሉ። ለመሆኑ ስንት ትሆናላችሁ? እዛ አካባቢ ያላችሁ ኢትዮጵያውያን? እኛ እዛ አካባቢ ያለን ኢትዮጵያኖች አንድ ሰላሳ የምንሆነን ተሰብስበን አሁን አንድ ቤት ውስጥ ቁጭ ያል ነው ማለት ነው። በአጠቃላይ ሰንአ ውስጥ ስንት ኢትዮጵያዊ አለ? በጣም ብዙ ኢትዮጵያዊ ነው ያለው። ግን አንዱ ከአንዱ ሰፈር ወደ አንዱ ሰፈር መሄድ አይችልም። በመኪና መግባት መውጣት አይቻልም። በእግር ደግሞ ተባራሪ ሊመታ ስለማይችል ማለት ነው። ምንም መንቀሳቀስ የለም። እስካሁን ድረስ ጉዳት የደረሰበት የምታውቁት አለ? ሞቱ የሚባል እንሰማለን። ግን ስለማንወጣ ማለት ነው። በወሬ ደረጃ በስልክ እንደዚህ እየተነጋገርን የምንሰማውን እንጂ እርግጠኛ የሆነ ነገር አላየንም። ለምን እኛም ፈርተን ተደብቀን ያለ ነው። ኢትዮጵያውያኑ ናቸው ሞቱ የሚባለው? ኢትዮጵያውያኖች አሉ፣ ሶማሌዎችም በብዛት ግን የመኔዎቹ ናቸው። ያው እዛው የሱ ወታደሮች ሲተኳኮሱ የአጋጣሚ የተመቱ ብዙ ሲቪሊያን ህጻናት አሉ። አብረዋችሁ አይዋ፣ ህጻናት አሉ። አንድ ቦታ ላይ ግን መሰብሰብና መቀመጥ አደጋ የለውም? እንዴት ተነጋግራችኋል? የሚያስተባብራችሁ አለ እንዴ? ለመሆኑ ከመካከላችሁ ነው ወይስ ሁሉም ሰው እየተረበሸ ነው ያለው? ሁሉም ሰው በጣም ተረብሻል። አንድ ላይ ትንሽ ቢሆን መቼም አንድ ላይ ሰብሰብ ብለህ ቁጭ ስትል ነው ከፍርሃት ምት ነው ለዛ ነው እዚህ አካባቢ ያለነው ብቻ የተሰባሰብ ነው። ከሌላም አካባቢ መጥቶ ከተባበሩት መንግስታት ድርጅትም ይሁን ከሌላ ከማንም መጥቶ ድጋፍ የሚሰጥ እርዳታ የሚሰጥ የለም። እዛ አካባቢ የለም በፍጹም። ለምን ራሳቸውን መውጣት አይችሉም? እኛ ራሱ ዛሬ ቀን ደውለን ነግረናቸው ነበረ። ሌላው ቢቀር ብርድ ልብ ስንትንና ምግቦች እንዲያመጡ ማለት ነው። እሺ ሁኔታውን አጣርተን እንደውላለን ብለውን ይኸው እየጠበቅን ነው። እስካሁን ድረስ ምንም ነገር የለም። እነሱም መውጣት የቻሉ አይመስለኝም። ውሃና የመሳሰሉ ነገሮች አሏችሁ? የለንም። ለዛ ነው እነሱን እንዲያቀብሉን የነገር ናቸው። እነሱ ሁኔታዎችን አይተን እንትን እንላለን ብለው ማለት ነው። እስካሁን ድረስ ምንም ነገር የለም። ለምን እነሱ መውጣት የሚችለ አይመስለኝም። በአሁኑ ሰዓት ምንም አይነት መኪና መንቀሳቀስ አይችልም። ሌላው ቢቀር እንደው በቀይ መስቀል እንኳ የሚሰሩ ማለት ነው የኤን ኤች ሲ አሮች ያው እስካሁን ድረስ ምንም አይነት እንትን አላሉም፣ ግን ጠይቀናቸዋል ሁኔታውን አረጋግጠን እንደውላለን ብለው እየጠበቁ ነው። ግን ቀይ መስቀል በሁሉም ቦታ ይገባል ተብሏል። ቀይ መስቀሎች እንኳን መምጣት ቢችሉ ያላችሁበት ሁኔታ እጅግ በጣም ከባድ እንደሆነ መቼም ግልጽ ነው ለማንም። ግን ከመረበሽ የበለጠ ጉዳት ስለሆነ የሚመጣው እስኪ ተረጋግታችሁ ተነጋገሩና የተሻሉ አማራጮችን ራሳችሁን ልጠብቁ የምትችሉባቸውን የተሻሉ አማራጮችን አስቡ። ምናልባት አንድ ላይ ጭቅ ብሎ ለድብደባ እና ለመሳሰሉ ለጄትም ለከባድ መሳሪያዎችም ከሩቀት ለሚተኮሱ ከመጋለጥ ይልቅ ምናልባት ሸሸግ ያለ እንደ ምሽግ አይነትም ነገር ካለ ከመሬት በታች ያለ ነገር ካለ እንደዚህ እንደዚህ አይነት ሁኔታዎችን እስቲ አስቡ፣ ተነጋገሩ። ዝም ብሎ መረበሽና መቀመጥ ይበልጥ ለጉዳት ነው የሚያጋለጣችሁ። እግዚአብሔር ከእናንተ ጋር ይሁን። እየደወልን እንከታተላለን እኛ እዚያው ሰንዓ የሚገኙትን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር የሰብዓዊ ጉዳዮች ከፍተኛ አስተባባሪውን ጄሚ ማክጎልድ ብሪክን ለማግኘት ተደጋጋሚ ጥረት እያደረግኩ ነኝ። እዚያ ያሉትን የፕሮቴክሽን ከፍተኛ ኃላፊዋን አግኝቻቸው ነበረ። ነገር ግን ጄሚ ማክጎልድ ብሪክ የተሻለ ቅርበት አላቸው፣ ከጉዳዩ ጋር የተሻለ ማብራራት ይችላሉ ስላሉኝ እርሳቸው ለማግኘት ጥረት እያደረግኩ ነው። የሚሉትን እንዳገኘው ዌብሳይታችን ላይ እንዲሁም በማህበራዊ መገናኛ ገጾቻችን ላይ እናወጣለን። የቀድሞ የየመን ፕሬዚዳንት አሊ አብዱላ ሳልህ መገደላቸውን ፓርቲያቸው ዛሬ አረጋግጧል። በማኅበራዊ መገናኛዎች ላይ የእርሳቸውን አስከር የእርሳቸው አስከሬን ነው የተባለ ቪዲዮ እየተዘዋወረ እየታየ ነው። ሳልህ ለሪፐብሊካቸው ሲከላከሉ ተሰውተዋል ያሉት የጠቅላላ ሕዝባዊ ኮንግረስ ፓርቲያቸው መሪ ፋይካ አልሰይድ ከየመኗ ዋና ከተማ ከሰንዓ በስተደቡብ ባለ አካባቢ ሁጡ የአማጽያን ሳልህን ገድለዋቸዋል ሲሉ ከሰዋል። የ75 ዓመቱ አሊ አብደላህ ሳልህ በአውሮፓውያኑ የዘመን አቆጣጠር በ2012 ዓመተ ምህረት በፖለቲካ ግፊትና በሕዝባዊ አመፅ ስልጣን እስከተወገዱበት ጊዜ ድረስ ከ30 ለሚበልጡ ዓመታት ስልጣን ላይ ቆይተዋል። ከዚያም በኋላ በኢራን ከሚታገዙት ውጤ አማጽያን ጋር ህብረት ፈጥረው ሲታገሉ ቆይተዋል። የቀድሞ ፕሬዚደንት የተገደሉት ህብረቱ የመፈረካከስ መልክ እያሳየ በመጣ በሁለት ቀን ውስጥ መሆኑን መሆኑ ነው። ከትናንት በስቲያ ቅዳሜ የቀድሞ ፕሬዚደንት ሳልህ ውጤዎቹን ታጣቂዎች አውግዘው ከሳዑዲ አረቢያ ጋር የመታረቅ ሐሳብ አመንጭተው ነበር። የሳልህን መገደል ዛሬ ቀደም ብለው ያወጁት አማጽያን የአማጽያኑ ኃይሎች ሳልህ የተገደሉት ወደ ሳዑዲ አረቢያ እየተጓዙ ሳሉ እንደነበር አመልክተዋል። በህብረቱ ላይ ሊፈጽሙት የነበረውን ግልበጣ ቀልብሰነዋል፣ ቀድሞውንም ቢሆን በህብረቱ ላይ እምነት አልነበራቸውም ብለዋል። ከሦስት ዓመታት በፊት ኅብረት የፈጠሩት የቀድሞ ፕሬዚደንት ሳልህና ሁጤዎቹ አማጽያን ዋና ከተማይቱ ሰንአን አጥለቅልቀው ዓለም አቀፍ ዕውቅና ያላቸው የሀገሪቱ ፕሬዚደንት አብዱራቡ መንሱር ሃዲ ሀገር ጥለው ወጥተዋል። በሳዑዲ የተመራው ወታደራዊ ጣልቃ ገብ ኃይል እንዲደርስላቸው ተማጽነዋል። አሊ አብደላ ሳልህ በቅርቡ በቴሌቪዥን ባደረጉት ንግግር የሀገሪቱ ወደቦች ይከፈቱ፣ በእኛም በኩል አዲስ አዎንታዊ ምዕራፍ ለመጀመር ዝግጁነን ሲሉ አሰምተው ነበር። የተቀሩትን የዋና ዋና የዓለም ወሬዎች ለመግለጽ ዩናይትድ ስቴትስ፣ እንግሊዝና ኖርዌይ እንደ አውሮፓውያን አቆጣጠር የ2015ቱ የደቡብ ሱዳን የሰላም ስምምነት እንዲያንሰራራ በቅርቡ አዲስ አበባ ላይ ለሚከፈተው ጉባኤ ድጋፍ ለመስጠት ያደረጉት ውሳኔ እንዳስደሰታቸው ደቡብ ሱዳናውያን ተሟጋቾችና ተቃዋሚ ፖለቲከኞች ገለጡ። ጉባኤው እንዲሳካ አሳታፊ መሆን አለበት ብለዋል ሶስቱ ሀገሮች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአምናው ፕሬዝደንታዊ ምርጫ ሩሲያ ያደረሰችው ተጽዕኖ የተባለውን የሚፈትሹ መርማሪዎች የቀድሞ የእሳቸው የብሔራዊ ጸጥታ አማካሪ ማይክል ፍሊን ላይ ኢፍታዊ አድራጎት ፈጽመዋል ሲሉ ሀዘናቸውን ገለጡ። ማይክል ፍሊን ከሩሲያ አምባሳደር ጋር ስላደረጓቸው ግንኙነቶች ባለፈው ጥር ወር ለፌዴራሉ ምርመራ ቢሮ ቃላቸውን በሰጡበት ወቅት እውነቱን አለመናገራቸውን ባለፈው አርብ ፍርድ ቤት ቀርበው ጥፋታቸውን አምነዋል። የዩናይትድ ስቴትስና የደቡብ ኮሪያ አየር ኃይሎች ዛሬ ሰኞ ከምንጊዜውም ግዙፍ ነው የተባለ የጋራ ልምምድ አካሂደዋል። ይህም ሰሜን ኮሪያ ባካሄደችው የሚሳኤል ሙከራዋ ደቡብ ጎረቤቷ ያስቀመጠችባትን ኒውክሌር ተሸካሚ አህጉር ተሻጋሪ ሚሳኤል ባለቤትነት ቀይ መስመር ማለፏን የሚያመለክት ነው። ከሆነስ ምን ሊደረግ ይቻላል የሚሉትን ጥያቄዎች አስነስቷል። ከምሽቱ 3 ሰዓት ከ32 3 ደቂቃ ነው። አሁን አዲስ አበባ ላይ ከአሜሪካ ድምፅ ራዲዮ ጣቢያ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ምሽት ስርጭት ነው እየተከታተላችሁ ያላችሁት። የስፖርት ፕሮግራማችን ይቀጥላል። ሰሎሞን ክፍሌ ነው አዘጋጅና አቅራቢው። እንደምናምሽታችሁልኛል። የተከበራችሁ አድማጮቼ ኡሴን ቦልት በኪንግስተን ጃሜካ ብሔራዊ ስቴዲየም ከነሐስ የተሠራ ስምንት ጫማ ርዝመት ያለው ሐውልት ቆመለት። በጃፓንና ሲንጋፖር የተካሄዱ የማራቶን ሩጫ ውድድሮች እንዲሁም የአገር ውስጥና የውጭ አገር እግር ኳስ ዜናዎችንም ይዘናል። አብራችሁን ቆዩ። ለኡሴን ቦልት በብሔራዊው ስታዲየም የቆመለትን ግዙፍ ሐውልት የቀረጸው ታዋቂው ቤስል ዋትሰን ነው። የቦልተን በዓለም የታወቀበትን ምልክቱን ያሳያል። የጀማይካው ፈጣን ሯጭ ለንደን ላይ ዘንድሮ በተካሄደው የዓለም አትሌቲክ ሻምፒዮና ራሱን ከውድድሮች ማግደሉ ይታወሳል። ደስታውን ለመግለጽ በሐውልቱ ምረቃ ሥነ ሥርዓት ላይ ተገኝቷል። ለዚህ ታላቅ ክብር ደርሳለሁ ብዬ ፈጽመው አላስብም ነበር ብሏል። ስድስቴ በግሉ የኦሎምፒክ ወርቅ ያጠለቀውና ሰባት የዓለም ሻምፒዮናነትን የተጎናጸፈው ተወዳጁ አትሌት ሁሴን ቦልት፣ ለዚህም ነው ሁልጊዜ ሰዎችን የማበረታታው ምንም ሊደረስበት የማይችል ነገር የለም ብሏል። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ፕሬዚደንት ሴባስቲያን ኮ በሥነ ሥርዓቱ ላይ በላኩት የቪዲዮ መልእክት ቦልት ለአትሌቲክሱ ሩጫ፣ ስፖርት ውድድሮች ያበረከተውን ከፍተኛ አስተዋጽኦ አወድሰዋል። ገጽታውን ቀይሯል ነው ያሉት። ባጭሩ አሁን ሁሴን ቦልት ከትራኩ ዓለም መሰናበቱ እርግጥ ነው፣ ከስፖርቱ ዓለም እንደማይርቅ ግን አምናለሁ ሲሉም ሴባስቲያን ኮ አክለዋል። ወደ ማራቶኑ ሩጫ ዜና ሳልፍ በፉኮካ ጃፓን፣ ድል የተጎናጸፈው ለኖርዌይ የሚሮጠው ሶንድሬ ኖርድስታንድ ሞየን ነው። አዲስ የአውሮፓ ክብረ ወሰንም አጽፏል እግረ መንገዱን። 2:05:48 ነው ጊዜው። የሞየን ፈጣን ጊዜ በፉኮካ ሁለተኛው መሆኑ ነው። ኢትዮጵያዊው ጸጋ የከበደ ካስመዘገበው መዘገበው በሰላሳ ሴኮንዶች ብቻ ያንሳል። ስቴፈን ኪፕሮቲች ከዩጋንዳ ሁለተኛ፣ ስጉሩ ኦሳካ ከጃፓን ሦስተኛ ሆነዋል። ኤርትራዊው አማኑኤል መሰል ከኬንያዊው ቤዳን ኮሮኪ ቀጥሎ በአምስተኛነት አጠናቋል። ወደ ሲንጋፖር ስንዘልቅ የወንዶቹንም የሴቶቹንም ከአንደኛ እስከ አምስተኛ ደረጃ ያለውን ቦታ በሙሉ ጠራርገው የወሰዱት የኬንያ አትሌቶች መሆናቸውን እናገኛለን። የገቡበት ጊዜ ግን የሁለቱም ጾታ በጣም ደካማ ነው። በወንዶቹ አንደኛ የወጣው ኮስማስ ኮች ኪሙታይ 2:22:48። በሴቶቹ ፓሜላ ሮቲች ጊዜዋ 2:38:48 ነው። ካለን ጊዜ አንጻር የኔን በዚሁ ላብቃና ለቀሪዎቹ የሀገር ውስጥና የውጭ እግር ኳስ ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ላሸጋግራቸው አመሰግናለሁ። ሰለሞን፣ የኢትዮጵያና የናይጄሪያ ከ17 ዓመት በታች ሴቶች ብሔራዊ እግር ኳስ ቡድኖች ትናንት በአዲስ አበባ ስቴዲየም ኡራጓይ ለምታስተናግደው ለዓለም ዋንጫ ያደረጉትን የመጀመሪያ ማጣሪያ አንድ አቻ ተለያይተዋል። እንግዳው ቡድን በሀያኛው ደቂቃ በጆ ጄሪ አማካይነት ቀድሞ አግብቶ አንድ ለባዶ ቢያሳርፍም ከረፍት መልስ በስልሳ ሦስተኛው ደቂቃ በታሪኳ ደቢሶ ግሩም የቅጣት ምት አግብታ አቻ ሆነዋል። አሰልጣኞቹ ከጨዋታው በኋላ መግለጫ ሰጥተዋል። በቅድሚያ የኢትዮጵያ ሴቶች ቡድን አሰልጣኝ ሰላም ዘርአይ እንዲህ ብላለች። የተሻለንና ማሸነፍ የምንችልበቸውም ብዙ አጋጣሚዎች ሚስ በማድረጋችን ምክንያት ያው ውጤቱ አቻ ሊሆን ችሏል። እንግዲህ ወደፊት እዚሁ ድክመታችን ላይ ሰርተን የተሻለ ቡድን ለመስራትና የተሻለ ውጤት ለማምጣት እንሞክራለን የናይጄሪያው አሰልጣኝ በበኩላቸው የአዲስ አበባን ከባድ የአየር ሁኔታ ተቋቁመን ዘጠና ደቂቃ መጫወታችን መልካም ነው፣ ውጤታችንም ጥሩ ነው። በመልሱ ጨዋታ ለተሻለ ውጤት እንዘጋጃለን ብለዋል። ሁለቱ ቡድኖች የመልሱን ጨዋታ ህዳር ሰባት ናይጄሪያ ላይ አድርገው የተሻለ ውጤት የሚያስመዘግበው ከካሜሩን ጋር ይጫወታል። የካሜሩን ቡድንም ትናንት ከሜዳው ውጪ የአልጄሪያቸውን አራት ለባዶ መርታቱ ታውቋል። በዚሁ ወደ ኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት ጨዋታ እንሸጋግራለን። የአምስተኛው ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታዎች ሁሉም በክልል ከተሞች ነው የተካሄዱት። አዲግራት ላይ ወልዋሎ አዲግራት ዩኒቨርሲቲ በሜዳው ኢትዮጵያ ቡናን አንድ ለባዶ አሸንፏል። ለወልዋሎ አዲግራት ዩኒቨርሲቲ የማሸነፊያዋን ግብ ሙሉ አለም ጥላሁን አስቆጥሯል። አርባ ምንጭ ላይ አርባ ምንጭ መከላከያን ሁለት ለባዶ፣ አዳማ ላይ አዳማ ከነማ ሐዋሳ ከነማን አንድ ለባዶ ሲያሸንፉ፣ ወላይታ ዲቻና ድሬዳዋ ከነማ አቻ ተለያይተዋል። ሌላው በደሴ መጫወት የነበረባቸው ወልዳያ ከነማና መቀሌ ከነማ ደጋፊዎቻቸው ከጨዋታው በፊት ከስቴዲየሙ ውጪ በመራበሻቸው ጨዋታው ሳይካሄድ መቅረቱ ተዘግቧል። በዚህ መሰረት በስፍራው የተሰማሩ የጨዋታ ታዛቢ እና የዳኞችን ሪፖርት ተመልክቶ ወደፊት ውሳኔ እንደሚሰጥበት የኢትዮጵያ እግር ኳስ ፌዴሬሽን ኃላፊዎች አስታውቀዋል። በኢትዮጵያ ፕሪምየር ሊግ የመጀመሪያ ሳምንት ላይ ጅማ አባጅፋርና ሐዋሳ ከነማ ሲጫወቱ የጅማ አባጅፋር ደጋፊዎች በቀሰቀሱት ረብሻ ምክንያት ቡድኑ ጅማ አባ ጀፋር የገንዘብ ቅጣት የተወሰነበት ከመሆኑም በላይ ዛሬ ከሲዳማ ቡና ጋር ያለበትን ጨዋታ ከሜዳው ውጪ በአዳማ አበበ ቢቂላ ስቴዲየም እንዲያደርግ ተወስኖበታል። በዚሁ ወደ አውሮፓ ታላላቅ ሊጎች እንሸጋገራለን። የ2017-18 የእንግሊዝ ፕሪምየር ሊግ 14ተኛ ሳምንት ጨዋታዎች በሳምንቱ መጨረሻ ተካሂደዋል። ማንቸስተር ሲቲ በዚህኛውም ሳምንት ዌስትሃም ዩናይትድን ሁለት ለአንድ በመርታት ፕሪምየር ሊጉን በሰፊ የነጥብ ልዩነት እየመራ ነው። በሳምንቱ ተጠባቂ ጨዋታ በአርሴናልና ማንቸስተር ዩናይትድ መካከል ነበር። ጎልቶ የታየው የአርሴናል ብልጫ እንቅስቃሴው ውጤቱን አይገልጸውም። ባለሜዳው አርሴናል ያደረጋቸውን ተደጋጋሚ የጎል ሙከራ የማንቸስተር ዩናይትድ ግብ ጠባቂ ዴቪድ ደሂያ አምክኗቸዋል። በሰፊ የጎል ልዩነት አሸንፎ መውጣት የነበረበት አርሴናል እድል አልነበረውም። የአንበሳውን ድርሻ የተጫወተው ግብ ጠባቂው ዴሄያ ማንቸስተር ዩናይትድን ሶስት ለአንድ አሸንፎ እንዲወጣ አስችሎታል። ግብ ጠባቂው ዴሄያ የፕሪምየር ሊጉ ምርጥ ግብ ጠባቂ ተብሎ ሲወደስ፣ ጋዜጦችም ባለ አራት እጅና አራት አይን እያሉ እያስመሰሉም በካርቱን ምስል ሲያወድሱት ከርመዋል። ሊቨርፑል ብራይተንን አምስት ለአንድ፣ ቼልሲ ኒውካስል ዩናይትድን ሶስት ለአንድ ረጥተዋል ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ በ43 ነጥብ ፕሪምየር ሊጉን ሲመራ ማንቸስተር ዩናይትድና ቼልሲ በ35ና በ32 ሁለተኛና ሶስተኛ ናቸው። ከፍተኛ ግባግቢነቱን የሊቨርፑሉ መሐመድ ሳላ በ12 ይመራል። በስፔን ላ ሊጋ አትሌቲኮ ማድሪድ ሪያል ሶሲዳድን ሁለት ለአንድ በመርታት ሙሉ ነጥብ ይዞ ሲወጣ መሪው ባርሴሎናና ሪያል ማድሪድ አቻ በመውጣት ነጥብ ጥለዋል። ባርሴሎና ከሴልታ ቪጎ ሁለት ለሁለት ሲለያዩ ሪያል ማድሪድ ከአትሌቲኮ ቢልባኦ ባዶ ለባዶ አቻ ወጥተዋል። ሌሎች ጨዋታዎችም ተካሄደዋል። ባርሴሎና በ36 መሪነቱን እንደያዘ ሲሆን፣ ቫሌንሺያ በ31 ሁለተኛ፣ አትሌቲኮ ማድሪድ በ30 ነጥብ ሶስተኛ ሆነዋል። ይኸው ነው በእኔ በኩል ያለው ሰለሞን አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። ሰሎሞኑንም ገዛኸኝንም እናመሰግናለን ለስፖርት ዜናዎች። አሁን ወደ ተከታዩ ዝግጅታችን እናልፋለን። ውይይት በኢትዮጵያ ወቅታዊ ፖለቲካ ላይ የአገር ጉዳይ በተሰኘው ልዩ የራዲዮ መጽሔት ተከታታይ ፕሮግራም ከሶስት ተቃዋሚ ፓርቲ ተጠሪዎች ጋር የተጀመረ ውይይት ይሆናል አሁን የሚቀርበው። ተወያዮች ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበር እና የኢትዮጵያ አገራዊ ንቅናቄ ምክር ቤት የጋራ ሊቀመንበር፣ አቶ ግደይ ዘርአጽዮን የኢትዮጵያ ሕዝብ ብሔራዊ ሸንጎ ጸሐፊና እንዲሁም አቶ የሺዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። ከገዢው ኢህአዴግ ባለስልጣናት ተጠሪዎች ለመጋበዝ የተደረገው ጥረት ለጊዜው አልተሳካም። የዛሬው ውይይት በትናንትናው ምሽት እልባት ካደረጉበት ነው የሚጀምረው። ቀደም ብሎ የተነሱ ሀሳቦችንም ጥያቄዎችንም ከግምት ያስገቡና፣ ዶክተር ብርሃኑ ለውጥ በመፈለግና ዘለቄታ ያለው ሰላም ዲሞክራሲ፣ ብልጽግናን በማስፈን መካከል ወዲያውኑ እንዲመጣ ከሚፈለገው ነገርና ዘለቄታ ባለው ውጤት መካከል አሻሚ ነገር አለና፣ ስለ ድርድር፣ ስለ ሰላማዊ ሂደት ተደጋግሞ ተነስተዋል። እርሶ የሚመሩት ድርጅት እንዲያውም ገዢው ፓርቲ በአሸባሪነት ፈርጇችኋል። ቁርጥ ባለው አቋም የትጥቅ ትግል አንስታችኋል። ድርድር እንግዲህ የቅንጅትን ዘመንም ሊያስታውስ ይችላል። እርሶ በዋናነት የተሳተፉበት 1997ቱ የምርጫ ሂደትም የሚታወስ ነው። የሩቅ ጊዜም ቢሆን ምን አይነት ትርጉም ያለው ድርድር ሊካሄድ ይችላል? ድርድር ከግምት ውስጥ አለ ወይ? ለናንተ ጥሩ ጥያቄ ነው አሉላ። ወደዛ ስመጣ በመጀመሪያ ግልጽ መሆን ያለበት ነገር አለ ሁለት ጉዳዮች ናቸው በተያያዥነት የሚቀርቡት። የመጀመሪያው ድርድር ሆነ ጉልበት ሆነ ምን ሆነ መዳረሻው ምንድን ነው? መጀመሪያ ምን ለማድረግ ነው የምንፈልገው? ከተቃዋሚዎች ወገን ሆነ ከመንግስት አካባቢ፣ ከህወሓቶች አካባቢ አንድ ለሁላችንም ግልጽ መሆን ያለበት ነገር ያለ ይመስለኛል። መጀመሪያ እንዴት ወደዛ እንሄዳለን ከሚለው ሁለተኛ ጥያቄ በፊት ይህንን ላለፈው ሀያ ስድስት ዓመት የሆነውን ሂደት ከዛም ባሻገር ባለፉት ሁለት ዓመታት ሶስት ዓመታት የሆነውን ሂደት በተለያየ ጊዜ በሰላማዊ መንገድ በምርጫ በምን የተደረገው ያ ሁሉ ሙከራ ሲከሽፍና ወያኔ የለም በጉልበት ከስልጣን የሚነቀንቀኝ የለም ብሎ ሲያስብ ይሄንን አልቀበልም ከዴሞክራሲያዊ ስርዓት ውጭ የሚያኖረኝ ስርዓት አልፈልግም ብሎ ወደ ተለያየ የትግል አቅጣጫ የሄደውን ሂደት በደንብ ለተመለከተ አንድ ነገር ላይ የደረስን ይመስለኛል። ይኸውም ከአሁን በኋላ በኢትዮጵያ ውስጥ ሰላምና መረጋጋት አብሮ መኖር የሚቻለው መዳረሻችን ኢትዮጵያ ውስጥ ሊፈጠር የሚገባው ስርዓት ቅድም የሸዋስ እንዳለው እውነተኛ ዴሞክራሲያዊ ስርዓት በሕዝብ የተመረጠ ብቻ አገር ሊያስተዳድር የሚችልበት፣ ከዛም ባሻገር ደግሞ መሰረታዊ የዴሞክራሲያዊ እሴቶች የሚባሉት ከመናገርና ከመጽሐፍ ከመሰብሰብ መብቶች ባሻገር የመደራጀት በሀገሪቱ ውስጥ ነፃ የሆኑ እነኝም ዴሞክራሲያዊ ተቋማት ሊያቆሙ የሚችሉ ተቋማት መኖር ወዘተረፈ፣ በዛ ላይ ምንም አይነት ብዥታ የሌለበት ሁኔታ መፈጠር አለበት። ለወያኔዎችም ደግሞ ግልጽ ሊሆንላቸው የሚገባ አይ ወደ ድርድርም ለመሄድ እኮ መጀመሪያ በዛ ላይ ግልጽ መሆን ያለብህ ይሄ እንደ ወትሮ በጉልበት ጨፍልቀን ኦር አሳርፈን ጊዜያዊ ለውጦች እንትን እያደረግን አንድ ሰው እየቀየርን እንለዋለን የሚለው ነገር በፍጹም የማይሰራ እንደሆነ የኢትዮጵያ ሕዝብ ካሁን በኋላ ሌላ ምንም አይነት አማራጭ እንደማይቀበል ያን መዳረሻ ለመድረስ ደግሞ መከፈል ያለበትን ማናቸውንም ክፍያዎች ለመክፈል የተዘጋጀበት ደረጃ ላይ መሆኑን መረዳት በጣም በጣም አስፈላጊ ይመስለኛል። እሱም ስትረዳ እና በዛ ላይ ደግሞ ግልጽ የሆነ አቋም መኖሩ ከታወቀ በኋላ የሚቀጥለው ጥያቄ ነው፣ ቅድም ግደይ ሊመልስ የሞከረው ይኸውም እንዴት ነው ወደዛ የምንሄደው የምንሄድበት መዳረሻ ላይ ስምምነት ካለ እንዴት ነው ወደዛ የምንሄደው የሚለው በጣም ከባድ አይመስልኝም። እኔ እስከማውቀው ድረስ በኢትዮጵያ ውስጥ ከወያኔዎች በቀር ኢትዮጵያን ወደ ዲሞክራሲያዊ ስርዓት ለማሸጋገር በሚደረግ እንቅስቃሴ በድርድር፣ በውይይት ደረጃ በደረጃ በሚደረግ መደረጉን የሚቃወም መሳሪያ እንኳን የታጠቀ ድርጅት ያለ በመሳሪያ የታጠቁት እንኳን ድርጅቶች እኮ አቅቶናል፣ ሌላ መንገድ አልሆነም ብለው እዛ ውስጥ ገቡበት እንጂ የእኛ መቼም ኦብቪየስ ነው። መሳሪያን በሚመለከት እራስን የመከላከያ መንገድ አድርጎ የመጣ እንጂ እንደ ወያኔ በጉልበት ደግሞ ስልጣን ይዘን ከዛ በኋላ እንደገ እንደገና እንደ ወያኔ በጉልበት ሀገር እንገዛለን ብሎ የሚያምን በአሁኑ ጊዜ በዛሬ ዘመን አለ ብያለ ስለዚህ በመጀመሪያ ግልጽ መሆን ያለበት መዳረሻችን ላይ ግልጽ እንሆን፣ ወያኔዎችም ጭንቅላት ውስጥ ግልጽ መሆን አለበት። ይሄ ድርድርም እንዲሰራ ወያኔዎች በደንብ ሊረዱት የሚገባው ከአሁን በኋላ እንደ ከዚህ በፊቱ ሰው ረግጠው እንደ በፊቱ አሁን ዛሬ ያወጡት መግለጫ ላይ የምታየው እኮ ነው፣ ከዚህ በፊት የነበረንን ስትራቴጂና አቋም ይዘን እንቀጥላለን። እንደዛ ብለህ የሚፈጠር ሰላም በፍጹም ሊኖር አይችል መጀመሪያ መረዳት ያለባቸው በመንግስትም በዓለም አቀፍ ማህበረሰቡ አጠቃላይ በህዝቡም ውስጥ ያለው ህዝቡ በቃኝ ብሏል ከዴሞክራሲያዊ ስርዓት ውጪ በፍጹም ሌላ ስርዓት እንደማይቀበል ግልጽ ይሆን ነው። ያ ከሆነ በኋላ የሚቀጥለው እሺ እዛ እንዴት እንሄዳለን? እኔ በድርጅታችን እንደ አርበኞች ግንቦት ሰባትም ብቻ ሳይሆን በኢትዮጵያ ሀገራዊ ንቅናቄም በግልጽ ምርጫችን ሁሌም በሰላም ወደዛ መድረስ ምርጫችን ሁሌም በድርድር በውይይት እንደውም በቂም በቀል ሳይሆን ሪል የወደፊቷን ኢትዮጵያ ይቺ በሰላም እንድትኖር የምንፈልጋት ለሁላችንም የምትሆን አገር እንዴት አድርገን በጋራ እንመስርት። ከአሁን በኋላ በጉልበት አይሆንም። ሊሆን የሚችለው የሰዎች ምርት የተከበረበት አገር መፍጠር ነው። ያንን ለመፍጠር ምንድን ነው መደረግ ያለባቸው? ደረጃ በደረጃ ውይይቶች ሊካሄዱ ይችላሉ። እንዴት ወደዛ እናሻግረው የሚለው እኔ በጣም ቀላሉ ጥያቄ ይመስለኛል። ቀላሉ ስል በአንድ ቀን ይፈጣል ማለት አይደለም። ብዙ ውይይቶች ይጠይቃል። ብዙ ሂደቶች ይጠይቃል። ወደዛ መሄድ ይችላለን ነው የሰጡን። ይህንንም የሚያመላክት ነው። አብረው የነበሩ ናቸው አቶ ገብሩ። በጥገና ለውጥ የትም አይደረስም መሰረታዊ ለውጥ ካልመጣ ዋጋ የለውም ብለው ከእነሱ ጋር የነበሩ ሰው ናቸው አቶ ገብሩ። እና አገር ቤቱም ውስጥ እንዲህ አይነት ስሜት አለ። ከእነሱም ደጋፊዎች ጭምር ሁሉ ደጋግሞ የተነገረ ነው። ተከታይ ጥያቄ በደምሳሳው ለውጥ ይመጣል ወይ ድርድር ይደረጋል ሲባል እነኚህ ጥያቄዎች አሁን ባነሷቸው መሰረት ካልታዩ አዳጋች ነውና ያ ንግግር ያ መነጋገር በየቤተሰቦች ውስጥም ደግሜ ላስታውስ፣ አድማጮቻችን ይህን ውይይት የሚከታተሉትም እንደሚነጋገሩበት ተስፋ እናደርጋለን። ይሄ ደጋግማችሁ የበኩላችሁ ያነሳችኋቸው ወደ ዘለቄታ ያለው ሰላምና ዲሞክራሲ የሚያስጌድ ጎዳና እንዲጀመር በየበኩላችሁ ምን ማድረግ ትችላላችሁ? ቅድም አቶ ግደይ በተቃዋሚዎች መካከል መደረግ ያለባቸውን ነገሮች እንደው በጥቅል መልኩ አንስተዋልና እርስዎን ነው የማስቀድመው። ምን መደረግ አለበት በተጨባጭ? እሺ፣ በጣም ጥሩ ነው። ዶክተር ብራኖም ይሁን አቶ ሺዋስ በዚህ ጉዳይ ላይ ያነሱት እኔ ብዙም ልዩነት የለም፣ አንድ ላይ ነን። ዓላማው ምን መሆን አለበት የድርድሩ በደንብ ተቀምጧል። ዶክተር ብራኖ አስቀምጦታል። ያው ዲሞክራሲያዊ ኢትዮጵያ ለመመስረት የሚለው ነው እና የተባበረች ኢትዮጵያ በህዝቦቿ መካከል ልዩነት የማይኖረው ሰብአዊ መብት የሚከበርበት ይህንን አስቀምጠን ነው እንግዲህ። ያለው ስርዓትም ይህንን ከተቀበለ ቀበላለሁ እያለም ያወራል እኮ። ግን በእርግጥ ከተቀበለና ወደዛ የሚገፋ ከሆነ ለማየት ነው። ድርድር በቀላሉ የሚመጣ አይደለም። ቅድም እንደተባለው ድርድር እኮ ብዙ ጊዜ ተሞክሯል። ከፓሪስ አንድ ጊዜ ጀምሮ ማለት ለድርድርና ለንግግር የሄዱትን ለስንት አመት ያሰረ መንግስት እኮ ከዛ ጀምሮ ተደራዳሪዎች በሰላም እንታገላለን ያሉትን ሁሉንም እያሰረ እያሽሞደሞደ እንዲሸሹ እያደረገ የመጣ ስርዓት ነው። ወደ ትጥቅም የገቡት እንደዚሁ ተገፍቶ የገቡ ናቸው። ይሄ ስርዓት የገፋቸው ናቸው። እኛ በኢትዮጵያ የሚታየው ያለው ክስተት በሙሉ ይሄ ስርዓት የፈጠረው አደጋና ችግር ነው እና ይህንን ድርድር ስንል አሁንም ያለው ትግሉ አስገድዶት ወደዚያ እየመጣ መሆኑን ምልክት እያየን ካልሆነ በስተቀር ያለ ትግል ሊመጣ የሚችል ነገር አይደለም። ድርድር በሁለቱም ተፎካካሪ ኃይሎች ተመጣጣኝ ኃይል ሲኖር ብቻ ነው ለድርድር የሚመጣው እና እኛ በአንድ በኩል የምንለው ምንድን ነው? ሕዝቡ ትግሉን ማቋረጥ የለበትም፣ አሁን መግፋት አለበት። አንድ ይሄ ነው፣ ኮንዲሽኑ፣ ፕሪ ኮንዲሽኑ። ሁለተኛ ይህ ስርዓት ሁኔታውን ተረድቶ ከሆነ ተገንዝቦ ከሆነ ለድርድር ክፍት የሚሆንበትን ሁኔታ መፍጠር አለበት። በተቃዋሚዎችም በኩል ለዚህ ክፍት ሆነው ዝግጁ ሆነው የሚቀሩበት ሁኔታ መፈጠር አለበት። ጭራሽ ከዚህ ጋር ጠላት ነው፣ አራጅ ነው፣ ምናምን ነው፣ ከዚህ ጋር መደራደር አይቻልም የሚባል አመለካከትም አለ። ድርድር እኮ ሁልጊዜ ከጠላት ጋር ነው የሚደረገው እና ይህንን ግምት ውስጥ አስገብተን በተቃዋሚዎችን በኩል ራሳችንን አጠናክረን ግንባር ፈጥረን የሰላም ትግል ነው፣ የትጥቅ ትግል ነው፣ አገር ቤት ያለ ትግል ነው ሳንል ሁሉም በአንድ ዓላማ ላይ ቆመን ወደዚህ የምንገፋበት ሁኔታ መፍጠር አለብን። እናንተ ምሄን ታደርጋላችሁ ማለት ነው? በሸንጎ በኩል? አዎ፣ በሸንጎ በኩል ይሄ ነው ጥረታችን፣ እየሞከር ነው፣ ይህን ነው የምናደርገው። ለአቶ የሸዋ ስድል እንሰጣለን። አመሰግናለሁ። መጨረሻ ላይ አቶ ግዴ ካሏት እንደው ብጀምር ድርድር የሚደረግ ከጠላት ጋር ጭምር ነው ብለዋል። አንዳንዴ የማይታመን ጠላት አደገኛ ነው በጣም ህገ መንግስት እስከ ማሻሻል ድረስ ትሄዳለሁ ያለን ልክ ተቀምጠን ወር ባልሞላ ጊዜ ውስጥ የፖለቲካ እስረኛ የለኝም ማለት ነው። እንዴት ነው የሚለውን ያደርገዋል ብሎ ማመን በጣም ወሳኝ ነገር ነው። አሁን በፖለቲካ ፓርቲዎች ግፊት ገና እግራችን ሲረግጥ እኮ ይሄ ስርዓት አይታመንም፣ ኢህአዴግ አይታመንም በፍጹም የሚሉን ነበሩ። ግን ለድርድር ለንግግር ቅድሚያ በመስጠት ስንት ጫና ተቋቁመን ነበር የገባነው። ስለዚህ የፖለቲካ ፓርቲዎቹን እውነት ለመናገር ህዝቡ በልጧል ማለት ይቻላል። በዛ በትክክል ባህሪውን አውቆታል። ስለዚህ ለመነጋገር መታመን አለበት። ከዚህ በኋላ በጣም ከባድ የሚሆነው እንደውም በገዢ በኩል ለመታመን የሚያበቁ እርምጃዎችን መውሰድ አለበት። እና ሰማያዊ የማይታመኑና የሚታመኑ ተደራዳሪዎች ብሎ ለይቷል እንዴ? አድማጮች ውይይቱ አልተቋጨም። ከገዢው ኢህአዴግ በተለይም ሰሞኑን የስራ አስፈጻሚ ኮሚቴ አመራርና አባላት ሹምሽር ካደረገው የህዝባዊ ወያኔ ያርነት ትግራይ ህወሀት ባለስልጣናት ተጠሪዎችን ለመጋበዝ የተደረገው ጥረት ለጊዜው አልተሳካም። ባለስልጣናቱ ቃል በገቡት መሰረት እንደተገኙ አነጋግር እናቀርባለን። ለአሁኑ ሶስቱን ተወያዮች ስለ ጊዜያቸው እናመሰግናለን። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ተከታዩ አፍሪካ ነክ ርዕሶች ነው። የትግራይና የአማራ ክልሎች መሪዎች የሃይማኖትና የማኅበረሰቦቹ ተወካዮች በሁለቱም ክልሎች መካከል የተፈጠረውን ውጥረት ለማርገብ ሲሉ ጎንደር ላይና ትግራይ ውስጥ ተገናኝተው ባካሄዷቸው የጋራ መድረክ ውይይቶች የጋራ ውይይቶች መድረኮች ማካሄዳቸውን የትግራይ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ገብረ ሚካኤል መለስ ገልጸዋል። ለተፈጠረው ውጥረት መንስኤ የሆነው የወሰን ማካለል ጉዳይ መዘግየት እንደሆነ አቶ ገብረ ሚካኤል ጠቁመው የማካለሉ ስራ አሸናፊም ተሸናፊም በሌለበት ሁኔታ ለአንዴና ለመጨረሻ ጊዜ ተዘግቷል ብለዋል። ከአቶ ገብረ ሚካኤል ጋር የተደረገው ውይይት የመጨረሻ ክፍል ቀጥሎ ይቀርባል። አዳነች ፍስሃ ነች ያነጋገረቻቸው። እስካሁን ባለው ጊዜ በተግባር የታየ ነገር አለ ይሄ የተስማማችሁበት በመንፈስም ደረጃ ቢሆን የታየ ነገር አለ፣ የተንጸባረቀ ነገር አለ በሁለቱም ክልሎች? አዎ፣ በጣም በጥሩ ሁኔታ ነው እየሄደ ያለው ይሄ ስምምነት። ቁጥር አንድ እስካሁን የነበረው አጀንዳ የዘጋ ነው፣ አሸናፊም ተሸናፊም የለውም። ምክንያቱም ሲያወዛግብ የነበረው የመሬት ጉዳይ ሳይሆን ፈጥኖ ምላሽ ያለመስጠት ችግር ነው በአመራርም በኩል። ከዛም ባሻገር ያው ይሄ አጀንዳ የተለያዩ ኃይሎች ለራሳቸው ጥቅም ለመዋል ይጠቀሙበት ስለነበረ በተለይ ጸረ ሰላም ኃይሉ ፅንፍ ወስዶ ሁለቱን ህዝቦች ለማጋጫት ሊጠቀምበት ስለነበረ ይህ አጀንዳ በመዘጋቱ በአካባቢው በጣም ነው ሰላም የሰፈነው። የትግራይ የሀገር ሽማግሌዎች ይዘን ወደ ጎንደር ስንጓዝ በስረቋ በኩል ያለፍ ነው። የስረቋ ህዝብ ያደረገው አቀባበል የበፊቱ አልፏል። ትልቅ ስራ ደግሞ በተለይ በሁለቱም አመራሮች መካከል የተካሄደው ስምምነት የህዝቦቹ ፍላጎት የሚያንጸባረቅ በመሆኑ የተቀበልነው እና ደስተኞች ነን የሚል ነው። የትግራይም በዚሁ በተመሳሳይ ደስተኞች መሆናቸው አንጸባርቀዋል። ስለዚህ ሰላምና መረጋጋት በአካባቢው ከመቼውም ጊዜ በበለጠ እንዲሰፍን አድርጓል። ይሄ ስምምነት ማለት ነው። ከዛ ባሻገር ስምምነት የተደረሰባቸው የልማት ስራዎች አንደኛ ወደ እቅድ ተቀይረዋል። ወደ ሁለቱም መንግስታት የጋራ እቅድ ሆነው የፌዴራል መንግስትን የሚያግዛቸው ነገሮች ካሉ ወደ ፕሮጀክት ደረጃ እንዲያድጉ የሚያስችል እንቅስቃሴ ተደርጎባቸዋል። በዚህ መሰረት ጎንደር ላይ ሪፖርቱ ቀርቧል። እቅዱ ቀርቧል። ፕሮጀክቶቹ በዝርዝር ቀርበዋል። ኮንፈረንሱ ሙሉ ለሙሉ ነው የተስማማው። የሀገር ሽማግሌዎች እና የሃይማኖት አባቶች የተሳተፉበት ከአንድ ሺ አምስት መቶ አካባቢ የሚሆኑ የሀይማኖት አባቶች እና የሀገር ሽማግሌዎች የተሳተፉበት ስብሰባ ላይ እጅግ ትልቅ ቁም ነገር የያዘ ፕሮጀክት ነው። ነገር ግን ፈጥኖ ወደ ተግባር መቀየር አለበት። የተጀመሩ ነገሮች አሉ። ነገር ግን በፍጥነት ከዲዛይን እና ከጥናት ባለፈ ወደ ተግባር ተቀይረው ማየት እንፈልጋለን የሚል ነው። ይሄ በጣም ጥሩ ነገር ሆኖ በመጨረሻ ጎንደር ላይ በወጣው አቋም መግለጫ የሁለቱም ክልሎች ሀገር ሽማግሌዎች ያወጡት አቋም መግለጫ እንዳመላከተው በየስድስት ወሩ የዚህ ፕሮጀክት ተግባራዊነት እየተከታተለ የጎደሉ ነገሮች ካሉ እንዲሟሉ፣ ጥሩ የተሰሩ ካሉ ደግሞ ለማበረታታት የሚያስችል የጋራ ስታንዲንግ ኮሚቴ ሀገር ሽማግሌዎች፣ የሃይማኖት አባቶች ቋሚ ኮሚቴ እንዲቋቋምም በውሳኔያቸው ላይ አሳልፈዋል። ከዚህ በተጨማሪ ደግሞ የሀገር ሽማግሌዎቹ በራሳቸው ይሄ በክልል ደረጃ እየተካሄደ የነበረው ኮንፈረንስ በየደረጃው በሁለቱም ክልል ህዝቦች አዋሳኝ አካባቢዎች በወረዳ ደረጃ፣ በዞን ደረጃ፣ እንዲሁም በቀበሌ ደረጃ ህዝብ ለህዝብ ትልቅ ግንኙነት የሚያካሂድበት ህገ መንግስቱ ላይ የተቀመጠው ቀጥታ የህዝብ ተሳትፎ በሁለቱም ህዝቦች አዋሳኝ አካባቢዎች የሚገኙ ህዝቦች እየተገናኙ ከአሁን በኋላ ክፍተት በማይፈጠሩ መንገድ የጋራ አካባቢያቸውን እያለሙ የተሻለ ለኑሮ አመቺ ለኢንቨስትመንት የተሻለ አካባቢ እንዲሆን ለማድረግ በዚህ ውሳኔያቸው ላይ አንጸባርቀዋል ማለት ነው። ስለዚህ ይሄ የሚያሳየው ለትግራይና ለአማራ ክልል ብቻ ሳይሆን በሀገር አቀፍ ደረጃ ላለው ተመሳሳይ የግጭት መንስኤ የሚሆኑ የተለያዩ የወሰን ማካለል ችግሮችም እንደ ጥሩ ተሞክሮ ሊሆን እንደሚችል ቀደም ብሎም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸውታል። ሌሎች በዚህ ኮንፈረንስ ላይ የተሳተፉ ትልልቅ ምሁራን፣ ባለስልጣኖችም እንደዚህ በተመሳሳይ ሀሳባቸውን ያሳረፉበት ነው። የጋራ የሀገሪቱ የኮሚኒኬተሮች ሰሚናርም ላይ አጭኖት የተሰጠው ይሄ የሁለቱም ህዝቦች የጋራ ኮንፈረንስ ያሳለፈው ውሳኔ ሀገራዊ እንዲሆን በሀገር ደረጃ ስኬል አፕ በማድረግ በማስፋፋት አሁን ሀገራችን ላይ አልፎ አልፎ ይታዩ የነበሩ ችግሮች እልባት እንዲያገኙ በማድረግ ኢትዮጵያ አሁን የጀመረችው የከፍታ ዘመን ወይም የኢኮኖሚ እድገቷ በተሻለ በዘላቂ ሰላም ተደግፎ እንዲያድግና መፃሪያችን ወይም የሕዳሴ ጉዟችን ውጤታማ እንዲሆን ለማድረግ ነው ውሳኔ የተላለፈው ማለት ነው። እሺ፣ እንግዲህ አቶ ገብረ ሚካኤል መለስ፣ ከማብቃታችን በፊት እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ? ጨርሼዋለሁ። ትልቁ ነገር በዚህ ሀገር ይሄ ፌዴራላዊ ስርአታችን የሚያጋጥሙ ማንኛውም እንከኖች የሆነ ሀገር የእድገት ሂደት ላይ ያለ የሚያጋጥመው የአፈጣጠን ችግር ምክንያት የተለያዩ ችግሮች ያጋጥሙታል። ስለዚህ ይሄ ችግር ስርአቱ ራሱ በራሱ የማረም ችሎታ አለው ወይስ የለውም የሚለው ነው ዋናው ነገር። እና እስካሁን በሀገራችን ያጋጠመው በተለይ ባለፈው አንድ አመት እና በዚሁ ዙሪያ ያሉ ጊዜዎች ናቸው። ስርአታችን ፌዴራላዊ ስርአቱ ክልሎች ራሳቸውን ችለው እንዲያድጉ በማስቻል በፌዴራል ስርአቱ የጋራ ተቀጣሚ እንዲሆኑ በማስቻል ያገኘ ናቸው ጥቅሞችና ድሎችን በህዝቦች የጋራ ስራችን መሰረት ሆነው ጥቃቅን ችግሮች ደግሞ ራሳችን በራሳችን እያረምን እንደምንሄድ የሚያሳይ ነው። ሁለተኛ አመራሩ በአንድ ወይም በሌላ መንገድ ድክመት ሲያሳይ ፈጥኖ ያለማረም ችግር ሲታይበት ዋናው ታሪክ ሰሪ የሆነው ህዝብ ልክ በዚህ በአማራና በትግራይ ሀገር ሽማግሌዎች እንደታየው ሁሉ የአመራሩ ድክመት በሚታይበት ጊዜ ጉልበት ሆኖ እንደሚያገለግል የሁለቱም ክልሎች ርዕሳነ መስተዳድሮች ለአገር ሽማግሌዎችና ለሃይማኖት አባቶች ምስጋና ሲያቀርቡ እየገለጹት ይህን ነው ስለዚህ እጅግ በጣም በሳልና አስተዋይ ህዝብ ስላለን አመራር በሚደክምበት ጊዜ የተተከለው ስርዓት መሰረት አድርጎ ለማድረም የሚያስችለው ብቃትና ችሎታ ከዚህ መጥፎ አጋጣሚ ተምሮ ወጥቷል። ስለዚህ በየጊዜው ከዚህ ያነሰ እየሆነ ይሄዳል ብለን እንገምታለን። የሚያጋጥሙን ችግሮችም እየፈታ ለመሄድ የሚያስችለው ብቃት ይጎናጸፋል። ስለዚህ ህዝባችን ከአመራሩ ጋር በመሆን የህዳሴ ጉዟችን ብሩህ ለማድረግ የሚያስችል እንቅስቃሴ ተጠናክሮ ይቀጥላል የሚል ሀሳብ ለመጨመር ነው። አመሰግናለሁ። እሽ። እንግዲህ አቶ ገብረ ሚካኤል መለስ የትግራይ ክልል የኮሚኒኬሽንስ ቢሮ ኃላፊ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናችሁ ዝግጅቶች በዚሁ ተጠናቀዋል። ቴክኒሺያኑ ቶማስ ብሎንዴ፣ ፕሮዲውሰር ንጉሱ ታምሬ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ሆነች በምሽቱ ፕሮግራም ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰሎሞን አባትና ቆንጂት ታይነን፣ አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ። Gracias.